ሬቻ አርፋሳ ሜልበርን ውስጥ የሚኖሩ የኦሮሞ ብሔር ተወላጆች እሁድ ግንቦት 12 ቀን 2022 ዓ ም አከበሩ። በአመት ሁለት ጊዜ የኦሮሞ ስ ከሚያከብራቸው የሬቻ አባላት አንዱ የሆነው የበጋ ወራት ማብቂያ የበልግ አርፋሳ መግቢያ ላይ የሚከበረው የተራራው እሬቻ እሬቻ ቱሉ የምስጋና ቀን በርካቶች ተሰባስበው ከፀሐይ ነዳድ አዳንከን፣ በክረምት ወራት ዝናብ ስጠን፣ ወራቱን የአዝመራ ጊዜ ያደርግልን ሲሉ የተፈጥሮ ህግ ሳያዛባ እስካሁን ላቆያቸው ፈጣሪ በጋራ ሆነው ምስጋና አቅርበዋል። ኦቦ ዳበሳ ዋቅጅራ ሬቻ ከእርቅ ከህብረት ከፍቅርና ከሰላም ጋር ቁርኝት አለው ሲሉ በአመት ሁለት ጊዜ ስለሚከበረው የሬቻ በዓል ይገልጻሉ። በኦሮሞ ባህል እሬቻ ሁለት ጊዜ ነው የሚከበረው። አንዱ የእሬቻ በብራ ወይም በመስከረም አካባቢ መጨረሻ አካባቢ የሚከበረው ነው የሱ ትርጓሜ ከክረምት ወደ ጸዳ ወይም በልግ የመሸጋገሪያ ጊዜ ነው እና ምስጋና የምታቀርበው በዛ ሰዓት። ሁለተኛው ከበጋ ወደ ክረምት የምንሸጋገርበት ጊዜ ነው። አሁን ያን ጊዜ ከድርቅ ከአስቸጋሪ ጊዜ ወደ ልምላሜ ስለምትሄድ ዝናብ እንዲኖር፣ እርጥበት እንዲኖር፣ የመሀር ጊዜ መልካም እንዲሆን ፈጣሪን የሚያመሰግኑበት ጊዜ ነው። ይሄ በኦሮምኛ እሬቻ አርፋሳ ነው የሚባለው። ያ ማለት ሌላም ትርጉም አለው። እሬቻ ቱሉ ይሉታል። በቱሉ ወይም በጋራ ላይ ወጥቴ እዛ ምስጋና የምታቀርብበት ነው። ምልክቱ ምንድነው? ቱሉ ወይም ጋራ የሚባለው ጫብ ላይ ስትወጣ እርጥበት አይጠፋ። ስለዚህ ያን ጊዜ የሚፈለገው እርጥበት ስለሆነ ምኞታቸውን በዛ ይገልጻሉ። ፈጣሪ ያንን አስቸጋሪ ድርቀት ጊዜ አሳልፎ ለዛ ስላደረሳቸው ያመሰግኑ እና ደግሞ ክረምቱ ሲመጣ አስቸጋሪ ስለሆነ ያንም በመልካም እንዲያሸጋግራቸው ይለምናሉ። አሁን በልግ መስከረም ላይ ሲመጣ ደግሞ ያን የክረምት አስቸጋሪ ጊዜ ክረምት አስቸጋሪነቱ ሰው ይቆራረጣል፣ እሸት አይደርስም፣ ከቤት እህል አይኖርም። እንደዛ ነገሮች፣ አስቸጋሪ ነገሮች በማለፋቸው እግዚአብሔር ያመሰግናሉ። ቀጥሎ ደግሞ ያለው የእሸት ጊዜ የመልካም ጊዜ ነገሮች ሲላሉ፣ ያ በደስታ እንዲያሳልፋቸውና ሳይክሉ እንዲጠብቅ ነው የሚያደርጉት። ሶ እንትኑ ይሄ ሰው እምነት ነው፣ ባህል ነው የምንለው። ባህል ያለ እምነት ዋጋ የለው፣ እምነቱ ያለ ባህል አይኖርም። አሁን ለምሳሌ ጥምቀትን ከወሰድከው በራሱ እምነት አይደለም፣ ግን የክርስትና መገለጫ ነው። ልክ እሬቻም የዋቄፈታ ወይም በአንድ እግዚአብሔር የሚያምኑ ኦሮሞዎች ያንን መገለጫ የሚወስዱበት ሪቸዋል ነው፣ ስርዓት ነው እንጂ በራሱ እምነት አይደለም። ስለዚህ ባህላዊ ነው፣ መገለጫ ነው። ምስጋና የምታቀርብበት ነው። እርስ በርስ ተገናኝቶ የምትጨዋወትበት ነው። ያለፈውን የምታስብበት ነው። የሚመጣውን የወደፊቱን ደግሞ መልካም እንዲሆን የምትመኝበት ነው። ኔትወርክም ነው፣ ማንነትም ነው። ደግሞ ለኦሮሞ ልዩ ኮዳቸው ዩኒክ መለያቸው ነው። ኢሬቻ የኦሮሞ ነው። ኦሮሞ የፈጠረው፣ ኦሮሞ ያኖረው፣ ያሳደገው እና ራሱን የሚገልጽበት ስለሆነ በደስታ ነው የምንቀበለው፣ የምንገልጸው፣ የምናከብረው። ከሀገራችን ርቀት ላለነው ሰዎች አንደኛ ሩታችን ጋር ያገናኘናል። ማንነታችን ከወጣንበት ቦታ ጋር ያገናኘናል። እሬቻ ሲመጣ ሲያከብሩ የኦሮሞ ባህላዊ ልብስ ነው የሚለበሰው፣ ዘፈኑ የኦሮሞ ነው እና ወደ መጀመሪያ ቀያችን ይወስደናል። ስለዚህ እዚህ ያለውና አገር ቤት ያለው ሰው የሚገናኝበት አንዱ መንገድ ነው ማለት ነው። ልጆችን ዝም ብሎ በቴዎሪ ማስተማር አልችልም። አሁን እሬቻ ይመጣል መቼ ነው የሚመጣ ይላሉ እና እሬቻ ሲመጣ ልጆች ይገናኛሉ። ህጻናት ሲገናኙ ይጫወታሉ፣ ይታወቃሉ ቦ በትውልድ ቅብብሎች እዚህ የደረሰው የሪቻ በዓል ከሀገር ርቀው ለተወለዱ ልጆቻቸው ለማስተማር አውስትራሊያ ውስጥ ለሚኖሩ ማህበረሰቦች ግንዛቤ ለመፍጠር በጋራ ማክበርን ጨምሮ እየሰሩ እንደሆነ ሲገልጹ፣ አገራችን እዛ ቀረ እንጂ እኛ እዚህ ብንኖርም ባህሉ ከኛ ጋር የመጣው እና ለዛ ነው የምናከብረው። ይህንን ስናከብር ደግሞ አመታትን አስቆጥረዋል። ረዥም አመታት አስቆጥረዋል። ይሄ ሬቻ እኔ የተረዳሁት እኛ ብቻ የምናከብር ነው የመሰለኝ። እዚህ የዚህ አገር ባለቤቶች አቦርጂኒስ ሬቻ እንደኛው ነው የሚያከብሩት። ስለዚህ አሁን ከታወቀ ወዲህ ብዙ ሰዎች ኮንታክት እያደረጉን ያሉት፣ በተለይም እኔ በዚህ በኃላፊነት ወይም በተጠሪነት የሚመራው ለረዥም አመታት እኔ ነኝና ብዙ ሰዎች ኮንታክት ያደርጉኛል፣ ከመንግስት ከዚህ ሀገር መንግስት ጀምሮ ማለት ነው። ስለዚህ ሬቻ ልጆቻችንም እዚህ የተወለዱት የራሳቸው መሆኑን ስለማያውቁ አልፎ ዛሬ ለእነሱም ደርሷል። ሬቻር ፋሳ አከባበር ላይ ያገኘ ናቸው። ኦቦ አለማየሁ ቁቤ፣ ኦቦ ዳኜ ደፈርሻ፣ አዴፍቱ ሚደቅሳ፣ ኦቦ አልዩ ገለቱ ስለ ባሉ አከባበርና የማህበረሰብ መገናኛ ስለመሆኑ በቅደም ተከተል አስተያየታቸውን ሰጥተውናል። በኦሮሚያ ውስጥ ብዙ የመልካ ቦታ እና ተራራዎች እንደ አካባቢው ይከበራል። በተለይ በጣም የሚታወቀው ደግሞ ብሾፍቱ ነው፣ ደብረ ዘይት ማለት ነው። እና እዛ የተራራው ብሾፍቱ አካባቢ ቱሉ ጩቃላ ይባላል። እዛ ነው የሚከበረው መልካው ደግሞ መርካሆር አሳድ የሚባል ነው የሚከበረው። እኔ መምህር ነበርኩ እዛ በየዓመቱ እናከብር ነበር። እንግዲህ በአንዳንድ ሁኔታዎች ወደዚህ መጣሁ። እዚህ ከመጣሁ ደግሞ ይኸው አራተኛ ጊዜ ማክበሬ ነው። የብራውንም የአርፋሳሁንም አራት ዓመት ሙሉ ስናከብር እንዳየው የኦሮሞ ሕዝብ እዚህ ያለው ተሰብስቦ በየአመቱ ሁለት ጊዜ ያከብራል ማለት ነው የሮ ሁንዱማ ዋን ማቲን ኪያስ አንስ ሀዌ ሳዋናን ቀቦፍ ከንመረቱ ሞ አባን ኬኛስ ዋንሳን አዳንጭቴን ጅሩ አኩማ ደርቤ ደበርቴ አባብሌ ራኑት ዱፈት ሀረሌ አነብረገ አንስ ሞ አካዝመተን ትፉፋ ጅራ ወንደንደ ጆሌ ክየት ደበርሶን ሀዌ ቀባ ከኑመ ኬሳ ነምኒ ሃዳው ፊ ቤኩ

ልጆቻችንን የባህል ልብስ አልብሰን እኛም ለብሰን ከኦሮሞ ኮሚኒቲ ጋር የምንገናኝበት ልጆችም ተገናኝቶ አብሮ የምትጫወቱበት ቀን በጣም የደስታ ቀን ነው ለኛ። ላይክ በዓመት ሁለት ጊዜ ነው እሬቻን የምናከብረው። አንደኛው የእሬቻ አርፋሳ፣ አንደኛው ደግሞ የብራ ለወደፊት የምናከብረው በኮቪድ የተነሳ ለረዥም ዓመት አይ ቲንክ ሞር ዛን ቱ የርስ ሳና ከብር ሳናከብር ቆይተናል። ዛሬ እግዚአብሔር የተመሰገነ ይሁን ከኮሚኒቲያችን ምንም ሳይጎልብን ምንም ሰው ሳይሞትብን ብዙም ሰው ሳይታመምብን ይኸው ዛሬ ለመክበር አቅበተናል

lafa nuu malu bakka nuu malu akka sabaatitti waan fakkaannu warra biyya keessa jirruuf illee barsiifnu karaa biraatiin ammoo akka fayyaatitti illee bakka namni waliin dhufee waliin gammadee waliin baratee yeroo sammuu illee biyya amma kana namni kun yeroo akka mental health depression maalii jedhu illee illee gaarii. kana guddisuun baay'ee rakkoo waan ta'eef. Akka yeroo walitti dhufte waan eenyummaa Oromoo qabu tokko something to look for wattu argite ijoolleen irra ciyoom dhufaara irra ciyoom gaara jedhanii wal arganii waliin taphachuuf fedhii waan qabaniif waa wayii hin qabnaa jedhaniiti

ዝግጅት በሀገር ሽማግሌዎች ምርቃት ተጠናቋል ከነጋኑ ብጅ ተነጋኖ ኦልች እራጎረን ኦልች ደጎጎረን ኦልች ፓያን ኦኬን ነጋን ኦኬን ኩምሪ ዴራን ኦኬን አዳፈቱናን ኦኬን ቤኩም ሳብ ደንዴቲን ኦኬን ኦብሳብ ጃላለን ኦኬን ወሊገልቴን ኦኬን ወልብረ ኦልች ንቡልች ወልብረ ቡልች ንኦልች አፋን ኬኛ ተኮ ጎድ ገራ ኬኛ ተኮ ጎድ ተኩማ ኬኛ ኖ ጀቤስ ወልተንሰ ኬኛ ኖ ጭምስ ለኤስቤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ።